ጤና ስጥልኝ የተወደዳችሁ አድማጮቻችን እንደምናምሽታችኋል የእሁድ ምሽት ጥቅምት 6 2015 ዓም የጋቢና ቪዬ መሰናዶው ከአሁን ሰዓት ጀምሮ ለቀጣዮቹ ሰላሳ ደቂቃዎች የሚደመጥ ይሆናል የደንገረመው መሰናዶውን የምራው ኤልያስ አስማረ በቅንብሩ ቆንጅታዬ በምሽቱ ዋና አዘጋጅነት አብረናችሁ እናምሻለን አብራችሁን ትቆዩ ዘንድ እንጋብዛለን ለዛሬ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮች መካከል ተደግመው ቢሰሙ ያልናቸውን ነው የምንጋብዛችሁ። የመጀመሪያው ዘገባችን ታዲያ ማሜቶይስና ፐዝልስ ስለተሰኘ አንድ የልጆች ማስተማሪያ ተቋም ጋር ያስተዋውቀናል። ማሜቶይስና ፐዝልስ ከአንድ ዓመት ተኩል በፊት በሁለት መምህራንና ስርዓተ ትምህርት ሙያ ላይ በተሰማሩ ወንድምና እህታማቾች አጋርነት የተመሰረተ ተቋም ነው። ተቋሙ የተለያዩ የኢትዮጵያዊ ባህልን፣ ታሪክና ቋንቋን የሚያንጸባርቁ የልጆች አጋዥ ትምህርት መደገፊያ መሳሪያዎችና መጫወቻዎችን ያመርታል። ከሰሞኑም አዲስ በተቋቋመው በሳይንስና ስነጥበብ ሙዚየም ውስጥ ስራቸውን አቅርበዋል። ከተቋሙ መስራች ሄኖክ ገበያው ጋር ቆይታ አድርጌ ነበር። ሄኖክ ራሱን ከሚያስተዋውቅበት ቆይታችን

በጣም ነው የማመሰግነው ሄኖክ፣ የብዙ ስራዎች ባለሙያ ነህ። ዛሬ ግን የተገናኘ ነው ደግሞ ማሜ ቶይስ በሚለው ስራህ ነው። ማሜ ቶይስ ምንድን ነው? ምን አይነት አገልግሎቶች ነው የሚሰጠው? ማሜ ቶይስ አይንደጋዝል የተለያዩ ሀገራዊ ባህላችንን፣ ቋንቋዎችን በቴክኖሎጂዊ መንገድ ልት ለመቅረት የተገነባ ድርጅት ነው። ብዙ አላማዎች አሉን። ሀገራችንን ብዙ ቋንቋዎች፣ ባህሎች አሉን። እነሱን ሁልድ ኮርፉበት የሚያስተምሩበት ተላለፍ በሚያደረጉ ቴክኖሎጂዎች ለመስራት ነው ተቋቋም ነው ማለት ነው። እንዴት ነበረ አጀማመሩ? አሁን ከዚህ ቀደም እንግዲህ መምህር ነበርክ። በመምህርነት ዘመንህ ብዙ ነገሮችን ታያለህ ብዬ አስባለሁ፣ ክፍተቶቹን እና ምንድን ነው ወደዚህ ስራ የገፋፋ? ማሜ ማለት ያው የእስከዳር ገበያው የምትባል እህት ያለች፣ በኖርዌይ ስለምትኖረው በዛ በሷ የቤት ስም ነው ማሜ ብለን የሰየም ነው እስከዳር በኖርዌይ ስታቫንገር ዩኒቨርሲቲ ተመርቃ በኋላ ህጻናት ማስተማርና ማስተዳደር በኖርዌይ ሀገር ላይ በስራ ላይ ትገኛለች። ይህን ድርጅት መስርተ ነው አብረን ስንሰራ ስተተያየናቸው ያው ሀገራችን ብዙ ቋንቋዎች፣ ብዙ ቴክኖሎጂ ነገሮች ባይኖረንም ብዙ ቋንቋዎች፣ ብዙ ባህሎች አሉ። እነዚህም ባህሎች እና ቋንቋዎች ግን በተለያዩ በቴክኖሎጂ መንገዶች የሚሰሩ ገብተው ለስራ የገቡ ተቋማቶች ያሉ በብዛት አይታዩም። ምን ችግር ነው ምላት፣ ወደዚህ ስራ የገባ ነው ማለት ነው? ምን በመምህርነት እያለው የተለያዩ ቲችን ጌዶች የምንጠቀመው በውጭ ሀገራት ነው እንጂ በሀገራችን ቋንቋ ባህል የተሰሩ ቲችን ጌዶች ትምህርት ቤት ላይ አናገኝ። ለዚህ እሱን ጋር ለመሙላት ድርጅት ያቋቋመው ነው ማለት ነው። እናንተ የምትሰሯቸው መጫወቻዎች ወይም ደግሞ የትምህርት ማገዣ መሳሪያዎች ምን ምንድን ናቸው? መጀመሪያ የሰራ ነው ባለፊደል ሮብስኪዩብ ነው ፊደላትን እያዟዟሩ ሮብስኪዩብ እንግዲህ በዓለማችን ብዙ ሴል ያደረገ ብዙ የተሸጠ መጫወቻ ነው። እሱን በፊደላት አድርገን ልጆች ሮብስኪዩቦችን የተጫወቱ ፊደላትን ቃላትን የመሰረቱ ማብ ችሎ የሰራ ነው። ሁለተኛ የሰራ ነው ደግሞ ታሪካዊ ተዝሎችን ነው ሳሌ ትዜጣይቱ አድዋ የሰራቸውን ዘግኝነት የገና አባት በውጭ ሀገር ሲከበር በኛ ሀገር ሲከበር እንዴት ይመስላል ነው። አበበ ቢቂላ በባዶ ጉሮጦ የሰራውን ዘብድ አርበኛዎችን በኢትዮጵያ በታሪካችን ውስጥ ብዙ ስራዎች ሰርተዋል። እነሱ እነሱ የሰሩትን ነገር በእንግሊዝኛና በአማርኛ በግጥም መልኩ ታሪክ የሚናገሩ ግጥሞችን በመስራት በዓላትን ለምሳሌ እንደገና በዓል ያሉ የገናባት እነዚህ ጂግሶ ህብር ይባላል። በድግተኛው አማርኛው የሚገጣጣል ተግል ማለት ነው። ልጆች ከብሎች እየገጣጠሙ ማምጣት ችን በማምለት ደግሞ ታሪክን የሚያውቁበት ሰራ ነው። ከዛ መንጠር ሰራ ነው። የአማርኛ ባለ ድምፅ ፊደል ገበታ ነው። ባለ ድምጽ ፊደል ገበታ እዛ ላይ ቁልፎች በመጫ እዛ ላይ ሰቅለው ልጆች በራሳቸው እንዲማሩበት የሚረዳ ፖስተር ነው ማለት ነው። ይህ ፖስተር የተለያዩ ፊደላትን በሚጫንበት ሰዓት ላይ ድምፆቹን ይሰጠናል። ድምፆቹ ቃላቶችና ፊደላት በማንበብ በመናገር እና በማዳመጥ አራት ነት ሎቶችን ይማሩበታል። እንዲሁም በተጨማሪ የሙዚቃ ምልክቷን በመጫ ረቶችን፣ ምክሮችን፣ ቦቅንሾች፣ አባባሎች፣ ግጥሞች፣ መዝሙሮች ጥያቄዎችን ይጠይቃቸዋል። በሚመልሱበት ሰዓት ጎበግዎች ያለ ያበረታታ ያስተምራል። ከተጠቃሳት ደግሞ ድጋሜ ሞክረው እያለ ያስተምራል። እነዚህ ልጆች በቤታቸው ሆኖ ያለማንም እርዳታ እነዚ ነገሮች በሙሉ መማር ይችላሉ። ሌላው እንግዲህ ያየሁት ነገር ደግሞ ድንቅነሽ የተባለች ማስካት ወይም ደግሞ በሰው ቁመት ያለች አሻንጉሊት አለች። እሷ እንዴት ነው የመጣችው? ምን አይነት ነገሮችን ለማስጨበጥ ነው የፈጠራችኋል? ድንቅነሽ ቤቲካና ሙሉ ስሟ ድንቅነሽ ሀገሬ ትባላለች። በመጀመሪያዊ ዘመናዊ ሰው ልሲ የተቃኘች ነች። ሰውነቷ ሉጫማ ሆኖ አረንጓዴ ነው፣ ልክ እንደ ጦጣ ወይ እንደሚገሩ እንደምንለው ማለት ነው። አረንጓዴ የሆነችበት ምክንያት ደግሞ የሀገራችን ልምናሜ ጠቅሳት ነገራት። ድንቅላቷ ደግሞ አራት ማዕዘን ሆኖ በፊደላት ሮብስኪ ወዳን ሰራ ናት። ፊደላት ሮብስኪ ቃላትን ያስተምራል፣ ቁጥሮችን ያስተምራል እውቀት እንዳላት ይገልጻል ማለት ነው። የሀገራችንን ፊደል ስለሆነ ሀገራችንን ትወክላለች ማለት ነው። ጭንቅላቷ ደግሞ ቁጥር ስም የሀገራችን ባህል እንደሆነ ዶቃ ያለው ጸጉር አላት። ፊቷ ደግሞ በአረንጓዴ ቢጫ፣ ቀይ የተሰራ ነው። ፊቷ ላይ ያለው ቢጫው ላይ ደግሞ የምስ ፊት ተሰርቷል። ያ ደግሞ የሀገራችን ህጻናቶች ተስፋ እንደሆኑ ንጋት እንደሆኑ የሚገልጽ ነው ማለት ነው። ቢጫም የሚወክለው እሱ ስለሆነ ስለዚህ ሀገራችንን የምትወክል ማስኮት ነው የሰራ ነው ማለት ነው። አጠቃላይ ስራ ከጀመራችሁ ምን ያህል ጊዜ የሆናችሁ? የሰውስ አቀባበል ምን ይመስላል? ሰው በጣም በጥሩ ሁኔታ ነው የተቀበለን። በጣም ብዙ የሚያበረታታ ነገሮች አግኝተናል። የተለያዩ ሰዎች የተለያዩ አስተያየቶች ይሰጡናል። እንግዲህ አሁን ወደ ስራ ከገባን ኦልሞስት ወደ አንድ አመት ይሆናል። ብዙ ጊዜ ይወስድብናል፣ ምክንያቱም

ልጆቻቸውን ቋንቋ ለማስተማር ብዙ ተግዳሮቶች አላቸው። እናንተ ምን ተገነዘባችሁ? ምን አይነት ክፍተትስ ነው የሞላችሁት? እስቲ ጥቂት ስለ እሱ ንገር። እንግዲህ ይህ ባለድምፅ ፊደል ገበታ ብዙ ጥቅሞች አሉ። ጊዜ ላጠራቸው ወላጆች ራሱን በራሱ እያስተማር መጽሐፍ ማንበብ፣ መናገር፣ ማዳመጥ አራት የአማርኛ ክህሎቶችን ያስተምራል። ከዛ በተጨማሪ ደግሞ ምክሮቹ ግብረ ገብነት ያስተምራል። መዝሙሮቹ ሀገራችንን ታሪክ እንዲያውቁ ባህላችንን በአባባሎች በቅኔዎች፣ በእንቆቅልሾች እንዲያውቁ ይረዳል እና ይህ ደግሞ ሰፊ ነው። በዚህ በተጨማሪ ኦቲዝም ላለባቸው፣ ዳውንሲዝም ላለባቸው ሕጻናት በጦርነት ምክንያት ምርት የለፈረሰባቸው ቦታዎች፣ የስደተኛ ማዕከላት በጣም ይረዳል። በተለይ ደግሞ ዲያስፖራው ላይ ኢትዮጵያውያን በኢትዮጵያውያን የሆኑ አማርኛው ቋንቋ ለረሱ ሕጻናት የሚሆን መማር የሚችሉበት ነው። ቅድም እንደጠቀስከው እንግዲህ ዳውን ሲንድሮም ወይም ደግሞ ኦቲስቲክ ያለባቸውንም ልጆች ለማገዝ ትጥራላችሁ እና እነሱ ላይ ትኩረት ያደረጋችሁት እንዴት ነው? የእናንተ ምርቶች ደግሞ እነሱን በምን አይነት መልኩ ነው ሊያግዙ የሚችሉት? ዳውን ሲንድሮም እና ኦቲዝም ላለባቸው ህጻናት መፍትሄ እንዲሆን ነው አድርገን የሰራ ነው። ምክንያቱም ብዙ ጊዜ ለዚህ ሲሰሩ እነሱን አያካትትም ስራዎች፣ የትምህርት መርጃ መሳሪያዎች ህንጻዎች ላይ የተለያዩ ቦታዎች ላይ ስናይ እነዚህ ያው ያለባቸው አካል ጉዳት ላለባቸው ለዓይነ ስውራን ለነሱ ለእነሱ ለእነሱ ተሳቢ ያልሆነ ነው የሚሰራው እና ይህን ስንሰራ ግን ሁሉንም ህጻናቶች የአካል ጉዳት ላለባቸው በሙሉ የሚያካትት ነገር ምን ሊሆን ይችላል ብለን ሰርች ጥናት በምናደርግበት ሰዓት ፕሮዳክት ያገኘ ነው። ስለዚህ ይህንን ፕሮዳክት የባለድምፅ ፊደል ገበታውን በመጠቀም እላዩ ላይ ብሬሎች በመለጠፍ የሚቀጠረ አይነ ስውራት በድምፆቹ እያወቋቸው ፊደላትም ቃላት እንዲማሩ ያደረጋቸዋል። እንዲሁም ኦቲዝም እና ዳውን ሲንድረም ላለባቸው ህጻናት ደግሞ ቤታቸውን በሪፒቲሽን በመደጋገም ስለሆነ የሚማሩት ይሄ ምንም ሳይሰለች ራሱ እያበረታታ ጎበዝ እያለ የሚያስተምር ነገር ስለሆነ ለእነሱም በጣም አስኝ ነው። ሊያካትት የሚችል ስራ ሰራ የሰራ ነው ማለት ጥያቄዎችን ጨርሻለሁ። ግን ያላነሳ ነው ካለ ይህንን ስራ ሲሰራ የተለያዩ የመንግስት አካላት በዚ ተቋማት ላይ ሊተባበሩን እንፈልጋለን። በተለይ ተደራሽነት ላይ የተለያዩ ሀገራት ላይ ዲያስፖራው ላይ አንዳንድ ተቋማት ጋር መስራት ስንፈልግ እዚህ የሚከታተሉ ተቋማት አግኝተውን አብረን የሚሰራበት መንገድ ሲፈጠር መልካም ነው። ሁለተኛው ደግሞ የተለያዩ ቦታዎች ላይ እቃዎቻችንን ሊያገኙ ይችላሉ። ቦስተን ይገኛል። ኖርዌይ ኦስሎ ስታቫንገር ላይ፣ አትላንታ ላይ፣ ቢሲ ላይ አሁን ደግሞ ኢንተርኔት ግብይትም እየገባን ስለሆነ በዛ ማግኘት ይችላሉ። እሺ፣ ይሄ ነው ቃል ነው። የማመሰግነው በነበረ ቆይታ በጣም አመሰግናለሁ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በዚህ ሳምንት መግቢያ ላይ ዓለም አቀፉ የአእምሮ ጤና ቀን ታስቦ ውላል። በተለይም ደግሞ የተፈጥሮ ወይም ደግሞ ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ብዙም ትኩረት እያገኘ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአእምሮ ህሙማኖችን በርኩሳን መናፍስት እንደተያይዙ በማድረግ ከሕክምና ተቋማት ይልቅ ባህላዊና መንፈሳዊ መንገዶችን መጠቀም ይሞክራሉ። በባህር ዳር ፈለገ ህይወት አጠቃላይ ሆስፒታል የአእምሮ ሐኪም የሆኑት ዶክተር ማቴዎስ ወሰኔንና አንዲት ታካሚ ያነጋግራ አስቴር ምስጋና ያሰናዳችው ዘገባ ቀጥሎ ይቀርባል። ወርቅነሽ እውነቱ ትባላለች። ከአንድ ዓመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብረዋት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ እያደር ለእነርሱ ያላት ጥላቻ እያየለ እንደመጣ አስረድተኛለች። ከዛም የእርሷ የቅርብ ጓደኞች ከእነዚህ ሰዎች ጋር መጣላት እኮ መጥፎ ነው፣ ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች። ሰራተኞች ምናምን፣ እነሱ እኮ ክፉ ናቸው፣ ከተጣሉ ይችላሉ፣ ነገር ያደርጉሻል። ቀጥታ ወደ እነሱ እንትን ነገር እንድትገቢ ያደርጉሻል ምናምን ሲሉኝ በቃ ያኔ ባከታተለኝ ሰዓት እንደገና እየጨመረ ፍርሃት ላይ ፍርሃት እንትን እየጨመረብኝ ሲል ወደ አይምሮ ጭንቀት ነገር ተቀየረብኝና ከዛች ጊዜ ጓደኛ የሆነችው ደግሞ ቤት የምታሳያቸው ና የሚጎዱ ይመስለኛል። ያጎቴም ቤት ሁላ ዘመዶች የምታስጎዳቸው ይመስለኛል። ፋዘር ደግሞ እንደሚመጣ ስደውል ሰምታኝ እንደ አብራይን ያደረች ስላመመኝ ከዛ እሱ ሁላ እንደሚመጣ ትናገር ናምንገድ የምታስጎዱ ይመስለኛል ከዛ በቃ አባቴ አባቴ ማለት ይችላል። የማልቀስ ባህሪ አለ። ልብስ የመቅደድ ባህሪ አለ። ሰው የመሳደብ ባህር አለ። እንደዚህ እንጀራ ልስ ይሰር ሲል እንደዚህ አስደግቼ እናቴ እንደዚህ ሽሮ ሽሮ አስደግቼ ታውቃለህ። በቃ ፋዚሬን አልወድም፣ ማንኛውም ሰው አልወድም። ቀስ አድባለሁ ና ዛ በቧ እንደዚህ ጸበል ልጠመቅ ባህር ገብቼ አውቃለሁ። መንጥቄ ሰው በቃ ብዙ ነገር ነው አደርገው ወርቅነሽ ቤተሰቦቿ ከህመሟ ይፈውሳታል ብለው ያሰቡት ባህላዊ ህክምና በመሆኑ በጊዜው ወደ ዘመናዊ ህክምና ተቋም የወሰዳት አልነበረም። ነጻነ ያስገባል ያው ዝም ብሎ አሁን ትክክለኛ ጸና አይደለም ቀሙዳም ወስደው የነበር ቡዳም አይደለም ተባሉ። እዛ ደግሞ ባህላዊ ህክምና ነገር የሚያውቅ ከዛ ወሰዱ። ከብዙ ውጣ ውረድ ና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ህክምና ተቋም የተወሰደችው ይህ የመጨረሻ ሙከራ መፍትሄ ሆኖ እንዳገኘችው ወርቅነሽ ትናገራለች። ሬት ነው በየሰዓቱ። አሁን ወንድ ዶክተር ያናግሮኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁን ሴት በጣም እየተቀያየሩ እየተቀያየሩ እኔን ሀይምሮ ነጻ እንዲሆን ያደርጉኝ የነበር በጣም ነው የሚከታተሉ። በጣም አሪፍ ናቸው። በራሴ ጊዜ ማቋረጥ ነው ወደዚህ የመጣሁት። በባህር ዳር ከተማ በሚገኘው ፈለገ ህይወት ሪፈራል ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አልያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ህመም ወይም በእንግሊዝኛ ፖስት ትሮማቲክ ስትረስ ዲስወርደር በመባል የሚታወቀውን ህመም እንዲህ ያብራሩታል። ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ እነዚህ አይነት ሆኑ ጫናዎች ሲደራረቡ የአእምሮ ጤና መታወቅ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራሱን የቻለ ቶፒክም ነው ከትራውማ ወይም ከዚህ ከጦርነቶች ጋር በተያያዘ የሚመጣ ራሱን የቻለ አለና እና እንደየህመሙ ይለያያል። ግን በጠቅለል ስናደረገው ስሜት ላይ ለውጥ ይመጣል። ኢሞሽናል የምንለው ባህሪ ላይ ለውጥ ይመጣል። ቢሄቨር አለ የምንለው በተለምዶ ከምናውቀው በተፈጥሮ ሰው ቢሆን ከምናውቀው ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው ሊያጠፋኝ ነው ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ልዩነት፣ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይም ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይ ድሮ በተለምዶው ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር የማድረግ ማሰብ በኢትዮጵያ በተፈጥሯዊ አልያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ በሚመጣ የአእምሮ ህመም ወይም ፖስት ትራውማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ሕክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ። ሕክምና አያስፈልግም መንፈስ ነው በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ ዓመት፣ ሁለት ዓመት፣ አስር ዓመት በጣም እየተሰቃየ ህመሙ እያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው። እየታከሙ ጎን ለጎን ሐኪምን እያማከሩ መድኃኒታቸውን እየወሰዱ ግር ህክምናውን እየቀጠሉ በተጓዳኝ ደግሞ መንፈሳዊ አገልግሎቶችን ጎንጎን ለጎን ማስኬ በአለሚዋው ጋር የተመካከሉ እንደዛ ካደረጉ ለጤናቸው መወር ጠቃሚ ነገር ይገኛል ብለን እናምናለን። ወርቅነሽም ለህብረተሰቡ መልእክት አለኝ ትላለች። አሁን ከራሴ ካየትና ከራሴ ከተረዱት አንጻር ተወሎ ወደ ህክምና እንደሄዱ ነው መመክረው። አሁን እኔ ባለኝ አቅም ያን ያክል እንኳን ለሰው ለማስረዳትን ችሎታ ባይኖረኝም በቃ ባለኝ አቅም ሰው ተወሎ ወደ ህክምና እንደሄድ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ወይ ህክምናን ውጤት ካየ በኋላ ወደ ጸበል ነው ወደ ሌላ ነገር ብሄድ ይመረጣል ብዬንማስ ህክምና በጣም ለኛ ቆይ ነው። ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ የአእምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በዕለት ከዕለት ምልከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናሁት ባለው ጥናት አራት ሺህ የሚሆኑ ሰዎች ከጦርነቱ በኋላ ለአእምሮ ጤና ህመም መዳረጋቸውን ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ከጋቢና ቪኤ ጋር ስለሆናችሁ እናመሰግናለን። በሊባኖስ በቤት ሰራተኝነት የሚያገለግሉ ሴቶች ላይ ይፈጸማል የተባለ ፆታዊ ጥቃትና ትንኮሳን የተመለከተ ጥናት ከሰሞኑ ይፋ ተደርጓል። አስር ወራትን የፈጀው ይኸው ጥናት በሀገሪቱ የህግ ከለላ ያጡ ሰራተኞች እየደረሰባቸው ያለውን ጾታዊ ጥቃትና ትንኮሳም የተመለከተ አደጋንና ለመፍትሄነት መተግበር ያለባቸውን እርምጃዎች አመላክቷል። ጥናት አድራጊዎቹ በሳምንቱ መገባደጃ ላይ ለተለያዩ ሀገራትና ኤምባሲ ተወካዮች ለሊባኖስ ሕግ አውጪዎችና ለሚመለከታቸው አካላት የትንተናውን ውጤት ለማቅረብ ተሰናድተዋል። ይህንን አስመልክተ ለጥናቱ የበለጠ ለማወቅ ጥናቱን ከሊባኖስ አሜሪካ ዩኒቨርሲቲ ጋር በትብብር ያደረገው እኛ ለኛ የተባለው የስደት ማህበር ዋና ስራ አስኪያጅ ባንቺ መርን አነጋግረናል። ሀብታሙ ስዩም አስቀድ ጥናቱ በማንና በምን ሁኔታ እንደተከወነ ጠይቋል። ጥናቱ የተሰራው በኛ ነው። ተቋማችን ውስጥ ኢትዮጵያዊ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ነው ምንድን ነው የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን አመራሮችን፣ እንደ የፊሊፒን፣ ሴራሊዮን የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት። ባል ነው እንደ ቶጎሊስ ጋና የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው በማይሰራ በምን መልኩ ይሰራ በሚል በሊባኔስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዚም የምትባል ሴት እየሆን የቅጥር ሁኔታ ያው አካሄዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው። ሪሰርቹ ፎርም የተደረገው ደግሞ በማህበራችን እና ያው በሰው ቤት ሰራተኞች እንዲሁም ደግሞ ከሰው ቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው። እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋገራችሁ ከእነሱ ያገኛችሁትን መረጃ ግብአት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ አጋሪ በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከዘጠኝ መቶ አስራ ሶስት ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰው ቤት ስራ ላይ የሚገኝ ግማሹ ደግሞ የተለያየ በደል፣ ጭቆና ደርሶበት የጾታ ጥቃት፣ የጾታ ትንኮሳ ደርሶበት ያው እደጅ ያለ መኖሪያ ፍቃድ የሚኖሩ ሲሆኑ ማለት ነው እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይም ደግሞ 68 ፐርሰንት የሚሆኑት የፆታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የፆታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል፣ ግን መናገር አልፈልግም፣ ደርሶብኛል፣ ምኑን አወረዋለሁ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው ማለት ነው። የተቀሩት ደግሞ እንግዲህ ያው ፆታዊ ጥቃት አልደረስብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከዘጠኝ መቶ አስራ ሶስት ሰው እንግዲህ ስልሳ ስምንት ፐርሰንቱ ፆታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው እራሱ እንትን ትለዋለህ ማለት ነው። ሌላው ደግሞ ምንድን ነው በጣም በሚያሳዝን ሁኔታ ቤት ውስጥ ፆታዊ ጥቃት ደርሶባቸው ወይንም ደግሞ ፆታዊ ትንኮሳ የደረሱባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ወደጅ የተለያየ ፆታዊ ጥቃት ነው ይደርስባቸዋል። ፆታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት ሄደው እንኳን የሚከሱበት ሁኔታ የለም። አንደኛ በሕጉ ላይ አልተካተቱም። ሁለተኛ ደግሞ ያው የሰው ቤት ሰራተኛ እህታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ውጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ አላስፈላጊ የሆኑ ምስሎችን ቪዲዮዎችን በመላክ በመንካት ለመድፈር መሞከርን፣ መሳም መሞከርን የተለያዩ በቃ በየመንገዱ፣ በሄዱበት፣ በየትራንስፖርቱ፣ በሱቁ፣ በስራ ቦታ፣ በቤት ውስጥ በተለያየ ሁኔታ ነው። ማነው የጾታዊ ትንኮሳ እየደረሰባቸው ያለው? በዚህ ጥናት ላይ አንድ ያነሳችሁት ነገር አለ። ሊባኖስ በቅርቡ የጾታዊ ትንኮሳን በተመለከተ አንድ ሕግ እንዳወጣችና ያ ሕግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ ዓመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ሕግ ደግሞ ተቀጥረው የሚሰሩ ሰራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርገዋል? እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የቤት ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከሰባ አምስት ፐርሰንቱ በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሀራስመንት ሎ ብቻ ሳይሆን፣ በከፋላ ሲስተም በተለያዩ የህግ ከለላን የቤት ሰራተኞችን ወይም ደግሞ ስደተኛውን በቃ ያገለለ እና ያላካተተ ነው የሊባኖስ ህግ ማለት ነው። ለምን አልጠይቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂ ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይኔን ሲሰሩ ያው ይፋ ያደረጉት ነገር የለም። ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉን እኛ ስንመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይህንን ነገር የመንግስትን አካል ህጉን የሚያወጡትን የእምነት አባቶችን የተለያየ ቦታዎችን ሄደው ይህንን ነገር ሲያደርጉ የሰው ቤት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላደረጉም፣ አላካተቱም ማለት ነው። መጨረሻ ላይ ነው እኛ ህጉ ከወጣ በኋላ ያወቅነው። ይህንን እንዳወቅን ደግሞ እኛ ያው ህጉን አይተን ወዲያው ማመልከት ስለማንችል ያደረግነው ምንድን ነው፣ ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከሀያ ምናምን በላይ ሰው አሳትፈን ያው ይህንን ነገር ለማሰማት እና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው ይህንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው ከዚህ ጥናት ጋር ተያይዘው ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ጠቃቅሳችኋል ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ሕግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ይተገበሩ የሚገቡ ምክር ሐሳቦችን ትታችኋል። የተወሰኑትን ብታጋሪ ነው። ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋ በማንኛውም ዓለም ላይ ጾታዊ ጥቃት ይደርሳል በሴት ላይ ወይም ደግሞ ጾታዊ ትንኮሻ ይደርሳል። ነገር ግን ወደ ከፋላን ስናነሳው እኛ የሰው ቤት ሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው እቤት ውስጥ ነው ማለት ነው። ከቤት ውስጥ ውጭ የሚኖሩት ያለ ወረቀት ነው የሚኖሩት ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ፆታ የጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ፣ ወይኔ ቤት የገባው ተመስገን አሁንም ይነካኝ የለም ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው ቤት ውስጥ ነው ማለት ነው። ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን እቤት ውስጥ ነው ማለት ነው እና ከፋላ ሲስተሙ ካልተነሳ እዚህ ጋር የፀወታ ጥቃቱን ህግ እንኳን ወይንም የፆታ ትንኮሳውን ህግ እንኳን ቢያጸድ እንትን ቢሉት ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነው እና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድን ነው ያው ኤጀንሲዎችን በተመለከተ ምንም አይነት ነው የሚተዳደሩበት ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩብን ነገር የለም። ያው እንደፈለጉ ነው የሚያደርጉት። አልፎ ተርፎ የራሳቸውን ኮንትራት የሚነድፉበት ኮንትራት ነድፈው ለሚኒስቴሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ያሉ የበላይ ሆኖ ማለት ነው። እና ለእነዚህም የመተዳደሪያ ደንብ እንደሚያስፈልግ እኛንም ደግሞ የህግ ሁለት መቶ አምስት ላይ እንድንካተት እህታችን የፆታ የጥቃት በሚደርስባት ሰዓት ያው የመክሰስ እንድትካተት ማለት ነው። ሌላው ደግሞ የሚኒስቴሪ ኦፍ ሌበር የአደጋ ጊዜ ስልክ ቢኖራቸውም ያለው አቅም ችግር በደረሰ ሰዓት ሰው ቤት ገብተው እርምጃ መውሰድ ወይንም ደግሞ ህግም ማስከበር ህግ አካል ጋር ማድረግ ስለማይችል ጠንካራ የሆነ ባጀት አቅም ሊያስፈልግ ሊሰጣቸው ይገባል ማለት ነው። ቤዚክ ትልቁ ጥያቄያችን እኛ ምንድን ነው ሎ ሁለት መቶ አምስት ላይ እንድንካተት ነው ማለት ነው። እጅግ በጣም አመሰግናለሁ። በአንሺመር በሊባኖስ የሚገኙ የሰው ቤት ውስጥ ተቀጥሮ የሚሰሩ ሰራተኞች እየደረሰባቸው ያለውን ጾታዊ ትንኮሳ በተመለከተ ስለተደረገው አዲስ ጥናት ስላብራራሽልን ስለነገርሽን በእጅጉ እናመሰግናለን። በአንቺ መር እኛ ለእኛ የተሰኘው በሊባኖስ የሚገኙ ኢትዮጵያውያንን ጉዳይ በሚከታተል ማህበር ውስጥ ዋና ስራ አስኪያጅ ናት። አብረሽን ስለነበርሽ በእጅጉ አመሰግናለሁ። በአንቺ ሰላም። እኔም አመሰግናለሁ። አድማጮቻችን አብራችሁን ስለቆያችሁ እጅግ አብስተ እናመሰግናለን። የእሁድ ምሽት ጥቅምት 6 2015 ዓም የካቢና ቪ መሰናዶ እዚ ላይ ተጠናቀቀ። የደንገረመ መርሃ ግብሩን በመምራት ኤልያስ አስማረ፣ በድምፅ ቅንብሩ ቆንጅታየ፣ ደግሞ በምሽቱ ዋና አዘጋጅነት ከመላዊ አሜሪካ ድምፅ ባለሙያዎች ጋር በመሆን እንሰናበታችኋለን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችንን ጠብቃችኋለን። ጤና ስጠልኝ ደናደሩ Thank you